ቤትልሔም ጥበቡ ለወላጆቿ የበኩር ልጅ ናት። ትውልድና እድገቷ ጅጅጋ ነው። የአንደኛ እና ሁለተኛ ደረጃ ትምህርቷንም ያጠናቀቀችው እዚያው ሲሆን የዩኒቨርስቲ የሂሳብ ትምህርቷን የጀመረችው ሐረማያ ዩኒቨርስቲ ነው። በቀለም መግፋቷ በጅቷት ለነጻ የትምህርት እድል በር ከፈተላት። ለአዲስ የከፍተኛ ተቋም እውቀት ግብይትም ለአውስትሬልያ አጎራባች ሀገር ኢንዶኔዥያ ምድር አበቃት። ይሁንና የኢንዶኔዥያ ቆይታዋ ከሳምንት ዕድሜ እልፍ አላለም። የኢንዶኔዥያ አዲስ ወዳጆቿ የተሻለ ህይወት ፍለጋ በጀልባ ለማቅናት መሰናዶ ላይ ነበሩና አብራቸው መሄድ ትፈልግ እንደው ጠየቋት። ቤቲ አቅማማች፣ አሰበች፣ ወሰነች። ፈታኙን ጉዞ የጀመረችው እንዲህ ነው። ከኢንዶኔዥያ ወደ አውስትራሊያ መጣሁት የአገሬ ልጆች፣ የጅጋ ልጆች አግኝቻቸው ወደ አውስትራሊያ በጀልባ ልንሄድ ነው ሲሉኝ፣ ለምን አትመጪም ሲሉኝ እኔም ተከትያቸው አብረራቸው መጣ። ብዙ ጊዜ እንደሚነገረው የጀልባ ጉዞ በጣም ብዙ የተለያዩ ሕይወቶች የሚያልፉበት ነው። አስፈሪም ጭምር ነው ለብዙዎች። በዛ ጉዞ ላይ ሁኔታው ምን ይመስል ነበር? ፍርሃት ነበረብሽ ወይስ አውስትራሊያ የመርገጡ ብቻ ጉዳይ አምሮሽ ውስጥ ሆነ? በትልቅ ተስፋ ተሞልተሽ ሄድሽ? በአንድ ጀልባ ላይስ ምን ያህል ሰዎች ነበራቸው? እውነት ነው። በእርግጥ እኔ መጀመሪያ የታየኝ አውስትራሊያ የመኖር ተስፋ ነበር። ግን በጀልባ መምጣት ማለት በጣም የሚያስፈራና የመኖርና የመሞት ውሳኔ ወስነን የመጣ ነው። ጀልባው ላይ ስልሳ አራት ሰዎች ነበርን። ሱማሌዎችና ሱዳኖች ነበሩ። እኔ ብቻ ነበርኩ አንድ ኢትዮጵያዊ። ስድስት ቀን ነበርን ጀልባው ላይ። ጀልባዋ በጣም ያረጀችና በጣም ከማነሷ የተነሳ እግራችን ራሱ ዘርግተን መምጣት አልቻልንም። ስድስት ቀን ሙሉ ማለት ምግብም አልቆብን ነበር፣ ነዳጅም አልቆብን ነበር፣ ጀልባውም እየተሰነጣጠቀ ውሃ እየገባ ነበር። ሁላችንም ከአራተኛ ቀን ላይ ሁላችንም በቃ ደካክመን ነበር። የምግብ እጥረት አለ፣ ድንጋጤው አለ፣ የዘነበብር ረጥበን ነበር፣ ማዕበሉም አለ፣ አሳ ነባሪውም ከጎን ሲሄድ በቃ ሁላችንም ደክመን ነበር። በቃ ከሞት አፋፍ ላይ ነው የተረፍነው በጀልባ መምጣት እውነት አሁን ሁለተኛ ዳግሜ እንደተፈጠርኩ ነው የምቆጥረው። በጣም ያስፈራ ነበር። ጀልባዋ ምን ያህል ሰው መያዝ ሲገባት ነው? ስልሳ አራት ሰው ይዛ የነበረው ጀልባዋ የሚገባት፣ እርግጠኛ ነኝ ከሀያ ወይ ከአስራ አምስት በላይ አይገባት፣ ቢያንስ በጣም ትንሽዬ ጀልባና አሮጌ ነበር ክብደት ራሱ ስላሳ ሰላሳ ነበር። መቀመጥ የነበረብን ተሰብስበን አንድ ቦታ ላይ መቀመጥ የለብንም በቃ ለምን ሊያጋድል ይችላል ስለተባልን ተከፋፍለን ነበር የተቀመጥ ነው። ሰላሳ በአንድ በቀኝ በኩል ሰላሳ በግራ በኩል እንዲቀመጡ ሹፌሩ ነግሮን ነበር። በአንድ ቦታ ላይ ወይ ወደ ሀምሳ ወደ አርባ ከሄደ ታጋድል ነበር እና ከአስራ አምስት ከሀያ በላይ አይገባትም። ከዛስ ወደ አውስትራሊያ ምድር እንዴት ልትሻገሩ ቻላችሁ? ማን ደረሰላችሁ? ሕይወታችሁ እንዴት ለትድግና ሊበቃ ቻለ? ያለፈ ሕይወት ነበር። በወቅቱ በስድስተኛው ቀን እንዳልኩ እኛ ስንመጣ ላይፍ ጃኬትም አልነበረንም። ወዴት እንደምንሄድም አናቅም። ሹፌሩም ደላላውም የነገረን ነገር በጣም ፎልስ ኢንፎርሜሽን ነበር። እኔ በአራተኛው ቀን ነው በአምስተኛው ቀን ደከምኩኝ፣ በቃ አቁም ዝም ብሎ ጭላንጭል ይታየኛል። በስድስተኛው ቀን ላይ የሆነ ጫማ አጠገቤ ትልቅ ጫማ አየውኝ ና ምንድነው ስል የአውስትራሊያ ቦርደር ፎርሶች ናቸው። እንዴት አገኙን እንዴት መጡ የሚለው በወቅቱ ለምን ብሬኔ ትንሽ አይሰራም ነበር በእርግጥ ሲያነሱኝ ብቻ ይሰማኛል። በዥዋ ዥዌ ነገር ይሁን ብቻ አንስተውኝ መርከብ ላይ ሲያስገቡኝ ነው እንጂ የማስታውሰው እንዴት እንደመጡ በፍጹም ትዛ አይለኝም። ደላላው ምን አይነት ተስፋ ነበር የሰጣችሁ? ምን ምን ናያላችሁ? ቅድም የተሳሳተ መረጃ ሰጥቶን ነበር ስትይ፣ እኔ እንዳልኩ አንድ ሳምንት ነበርኩ ኢንዶኔዥያ። ደላላው እንዳለኝ በመርከብ ትሄዳላችሁ፣ መርከቡ ላይ ላይፍ ጃኬት አለ፣ ምግብ አለ፣ ጂፒኤስ የሚመራ አለ፣ ሹፌሩ የሚያቃል ነበር ያለን እና በሌሊት ነው ጀልባዋ ላይ ያሳፈረን። ስናያት ትንሽዬ ጀልባ ነች ከዛን እኔ ወደ ኋላ እመለሳለሁ፣ በዚች አልሄድም ስል የታለ መርከቡ ስለው መርከብ የለም፣ በዚህ ጀልባ ካልተሳፈርሽ ፖሊስ እጠራብሽ እና ሊያስሩሽ ይችላሉ አለኝ። ምንም አማራጭ አልነበረኝም። ዝም ብለን ሁላችንም ደንግጠን ጀልባዋ ላይ ዘለልን። ስንገባ ላይፍ ጃኬት የለም፣ ምግብም የተባለው የለም። ሹፌሩ ራሱ ሁለት ነበሩ፣ አንደኛው ሹፌር አመለጠ፣ አንድ ሹፌር ብቻ ነው ያለው። ጂቤ ስም አልነበረውም። በቃ አንዴ ጀልባ ላይ ከወጣ ምንም አማራጭ የለህም። እምቢ ካልክ ወይ ከጮክ፣ ባህር ውስጥ ነው የሚጨምሩ። ስለዚህ ሁላችንም ደንግጠን ጸጥ ረጫልን። በአንደኛው ሹፌር ስላመለጠን አንደኛው ሹፌር በሃያ አራት ሰዓት መግባት የነበረብንን በስድስት ቀን ያደረሰን። ለምን ጠፋን በወቅቱ እና ደላለው የተናገረው ነገር ኮምፕሊትሊ ምንም ነገር አይገናኝም ከእውነት ጋር የሁላችሁም ስልሳ አራታችን በሰላም አረፋችሁ ወደ አውስትራሊያ ገባችሁ ወይስ በመሀል የጠፉ ወይም ህይወታቸው ያለፉ ሰዎች ነበሩ? በውሃው ላይ በስድስት ቀን ውስጥ እግዚአብሔር ይመስገን። የአንድ የዘጠኝ ወር እርጉዝ ሴት ነበረች፣ እንዳት ወልድ ሷን ፈርተን ነበር። ሁላችንም ህይወታችን ተርፏል። እግዚአብሔር የተመሰገነ ይሁን። ግን ለአንድ ወራት ለሁለት ወራት ለማገምገም ትንሽ ቸግሮ ነበረ። የአውስትራሊያ ድንበር ፖሊስ በመርከብ ከጫናችሁ በኋላ ከዛ ወዴት አመራችሁ? ዳርዊን። ዳርዊን ምን ያህል ጊዜ ቆያችሁ? ከዳርዊን ወዴት አቀናችሁ? ዳርዊን አምስት ቀን ነበርኩኝ። በአምስተኛው ቀን የአውስትራሊያ ቦርደር ፎርስ መጥቶ ጥያቄ ያቀረበልኝ ናሩ የሚባል ደሴት ላይ አለች። እዛ ደሴት ላይ ትምህርት ታገኛለሽ፣ ፕሮሰስ ታደረጊያለሽ፣ ትሄጅ ያለሽ ብሎ ሲጠይቀኝ እሺ አልኩኝ። በአምስተኛው ቀን ወደ ናሩ ደሴት ሄድኩኝ። ዳርዊን የት ነበር የሰፈራችሁት? እዛ የአምስቱ ቀን ቆይታችሁ ምን ይመስል ነበር? ዲቴንሽን ውስጥ ነበረ። የአምስት ቀን ቆይታችን እንዳልኩ ማገገም ላይ ስለነበረን ዝም ብለን አልጋ ላይ ነበረ የተኛ ነው ለአምስት ቀን። መስተንግዶ ምን ይመስል ነበር? መስተንግዶ እግዚአብሔር የሚመስገን ሁላችንም ሕክምና ላይ ነበር፣ ሕክምና ተደረገልን ጥሩ ነበር። ዳርዊን ከዳርዊን ወደ ናሩ እንዴት ሄዳችሁ? ከሌሊቱ መጥተው ወደ ናሩ ወሰዱን። አስር ሴቶች ነበሩን ከሶማሌዎች ጋር ሌሎችም ኢራኖችም ነበሩ። በአየር ላይ ወደ ናሩ ወሰዱን። ናሩስ እንደ ደረሳችሁ የናሩ ህይወታችሁ እንዴት ጀመረ? ምን ያህል ጊዜ ቆያችሁ? እዛ ምን ያህል ጊዜ ቆየሽ? ናሩ ሁለት አመት ቆይቻለሁ። ግን ስደት ምን እንደሆነ ያወቅኩት ናሩ ደሴት ላይ ነው። እንደ ተነገረን አላገኘ ነውም ድንኳን ነበረ እቤት አልነበርም። ድንኳን ውስጥ ነበር። በር የሌለው ድንኳን ነበር። በቀን ሁለት ደቂቃ ነበረ ገላችን የምንታጠበው። ሙቀቱ በጣም ይሞቃል፣ ደሴት ነው። እስከ አርባ አምስት ይሄዳል አንዳንድ ቀን። ለሁለት አመት ሙሉ አንድ ኢትዮጵያዊ፣ አንድ የተለየ ቋንቋ ተናጋሪ፣ የተለየ ሃይማኖት፣ እዛ ደሴት ላይ እኔ ብቻ ነበርኩ እና ህይወት በጣም ይከብድ ነበረ ስደት ምን እንደሆነ ያወቅኩበት የተረዳውበት እዛ ነው። የመጀመሪያ ጊዜ ስቃይ የሚባለውን ራሱ ያየሁት እዛ ደሴት ላይ ነው። ለምን ብትል አንድ ደሴት ላይ በቋንቋ እንኳን የማግባባው ሰው አንድ ሰው አልነበረም። ችግሬን ራሱ የማጋራው ሰው አንድ ሰው አልነበረም። ስለ ህጉም ምንም ነገር አላውቅም ነበር። ሜጃ ነው የጠፋኝ። ለምን ደሴት ነች፣ በውሃ የተከበበች ላይ ነበርኩ ውስጥ የምጠይቀው ሰው እንኳን አልነበረኝም። ምንድን ነው እዚህ ለምን እንደመጣን? ለእንግሊዝኛም እጥረት አለ የዛን ጊዜ የራስህም ሰው አለማግኘትም እጥረት አለ፣ ድንጋጤውም አለ። አስራ አምስት ወር ሙሉ ድንኳን ውስጥ ነበርኩ። ከአስራ አምስት ወር በኋላ የስደተኛ ወረቀቴን ፈተና አልፌ እንደገና ወደ ኮሚኒቲ እዛው ናሩ ደሴት ላይ ለአምስት ወር እንደገና ተቀመጥኩኝ ስራ ጀመርኩኝ። ግን በወቅቱ አመመኝ፣ አልቻልኩትም። ጭንቀቱን ባሰ። ደንግፊት የሌለብኝ ደንግፊት አለብሽ ተባልኩ፣ ስኳር አለብሽ ስባል ለሕክምና ወደ ብርስበን ከሁለት አመት በኋላ መጣሁ። ናሮ እንደ እንደደረሳችሁ በእርግጥ ያኔ ስ ልብስ አልነበራችሁም፣ አንቺ አልነበረሽም። የዛን ጊዜ እንዴት ተቋቋምሽው? ሁላችንም ልብሳችን እዛው ጀልባ ለን የቀረው ማለት ሲበሰብስ ጀልባው ላይ ማዕበል ሲገባ ውሃ ልብሳችን በሰበሰ ና ኪሎ እንዳይበዛ ተባለ ና ልብሳችንን ባህር ውስጥ ጥለነው ነበረ። የቀረኝ ነገር አንድ መጽሐፍ ቅዱስን ብቻ ነበረ ያስኩት ምንም ልብስ አልነበረኝም። ስለዚህ ናሩ ስደርስ የመጀመሪያ ስደተኞች ነበርን እዛ ደሴት ላይ የደረስ ነው። በወቅቱ ምንም ነገር ለስደተኞች የቀረበ ልብስ፣ ጫማ፣ እንደ ሴት ልጅ የሚያስፈልጉ ነገሮች አልነበሩም። በወቅቱ የዛን ጊዜ መርከብ መግባት አይችልም ወደ ደሴት ከአውስትራሊያ እና እቃው መሀል ስታክ ሆኗል። ልብሶቻችሁ የምትጠቀሙበችሁ ነገር የለም ሲሉኝ እንሶላ ሰጥተውን ነበረ። ሶማሌዎችም እሱን እንሶላውን እንደ ፎጣ እያደረጉ እኔም መጨረሻ ላይ በቃ ሲቸግረኝ እስቲ እንሶላውን ለምን አልሰፋውም ብዬ ልብስ መስፋት ጀመርኩ። በዚህ ላይ ስልክም አልነበረንም፣ ቲቪም አልነበረም። ስልክ በአስር ቀን አስር ደቂቃ ይሰጠናል። ያቺ አስር ደቂቃ በተሰቤ ካላነሳ አስር ደቂቃው ካለፈች የሚቀጥለው አስር ቀን መጠበቅ አለብኝ። እዛ ደሴት ላይ እንዳልኩ የመጀመሪያው ስደተኞች የተወሰድ ነው ስለነበር ሁሉን ነገር የምንፈልገውን ነገር አልተዘጋጅም ነበር። ስልክ ነክቼም አላቅም ቲቪም አይቼም አላቅም ሮዲዮንም ሰምቼም አላቅም። የት እንዳለው ራሱ አንዳንዴ ማን እንደሚያስረዳኝ ራሱ በቃ እፈልግ ነበር። የቋንቋ ምጥረት ትንሽ በቃ ስለጎዳኝ ያ ሁለት አመት አለ ስልክ ቲቪ አለማየት፣ የምንፈልገው ልብስ እንኳን የሌለበት ቦታ ደሴት ላይ ነበር እና ህጻናትም ነበሩ። ህጻናቱን ራሱ ሳይ በቃ ሲያለቅሱ እናቶች ለልጆቻቸው የሚሰጡት ወይም ከረሜላ እንኳን ገዝቶ መስጠት የማይችሉበት ደሴት ላይ ነበር እና በጣም ህይወት ይከብድ ነበር። በጣም ይከብድ ነበር። ጫማ ራሱ ምግብ ቤት ስንሄድ አንዱ ከምግብ ቤት ሲመጣ ጠብቄ የእሱን ጫማ ወይ የእሷን ጫማ ለብሰን ነበር የምንሄደው። ሙቀቱ በዚህ ላይ በዚህ ላይ ደግሞ ድንኳን በሙቀት ላይ ድንኳን ውስጥ መቀመጥ ሻወርም መብት ከሌለ ፀጉሬንም ቆርጬው ነበር። የኔ አበሻ ፀጉር አስቸጋሪ ነው። በሁለት ደቂቃ ውስጥ መታጠብ ስላልቻልኩ ቁረጡኝ ብያቸው ነበር እና ህይወት በጣም ያስቸግር ነበር። ያ ሁለት አመታት በቃ የትም አገር አውስትራሊያ እንግዲህ ጥሩ አገር ነው የሚባል ሀገር ነው። በእርግጥ ግን ስደት ስደት ነው። በቃ እኔ የተማርኩት ነገር የትም ሄድን አረብ አገር ብቻ አይደለም ሌላ አገርም የተሻለ አገርም ስደት አለ። በቃ ስደት እኔ ስደትን እዚህ ሀገር ነው በቃ የቀመስኩት። የአውስትራሊያ መንግስት፣ በሚሊዮኖች የሚቆጠር ገንዘብ ለናሩ የማቆያ ጣቢያ እንደዚሁ ይሰጥ ነበር። ያ ሁሉ ይሄ እነዚህን ነገሮች ለእናንተ እንዳይሟሉ ነበር የዚህ የሚነገረው ለህዝቡ አውስትራሊያ ውስጥና እዛ እናንተ የምታገኟቸው ተገቢ የሆኑ ቁሳቁሶች ሁለቱ አይገናኙም። ያ እንዴት ሊሆን ቻለ? ስለዛ ምን የሚነግሯችሁ ነገር ነበር ወይስ ወደ በኋላ ነገሮች ተስተካከሉ? ምንም የተስተካከለ ነገር የለም። በእርግጥ ለምን ብትል አውስትራሊያ እኛን እንደ አጥር የተጠቀመን ሁለተኛ ጀልባ እንዳይመጣ ነው የፈለጉት። ለምን እኛ ያየነውን ነገር እዛ ኢንዶኔዥያ ላሉት ስቃይ ነው እንዳትመጡ የሚል ኢንፎርሜሽን እናስተላልፍ ነበር። በእርግጥ አላማቸው ያነበረ ሁለተኛ ጀልባን የማቆም አላማ ስለነበር እኛን እንደ አጥር ተጠቀሙን እንጂ ይሄን ያህል ሚሊየን ይወጣል የተባለው ነገር እኛ አግኝተን አናቅም። ለምን እኔ አስራ አምስት ወር ሙሉ ድንኳን ውስጥ ድንኳን እኔ የማውቀው አገር ቤት ለሀዘን ሲተከል ነው እና ድንኳን ውስጥ በር የሌለው ድንኳን ውስጥ አስራ አምስት ወር ሙሉ ተቀምጫለሁ። የተባለው ብርም ወይ በሚሊየን የሚቆጠረው ማለት እቤት እቤት ለምን አልተገኘም? እና ውሸት ነበር። በእርግጥ እኔ ምንም ነገር ያገኘሁት ነገር የለም። በስንት ዓመተ ምረት እስከ ስንት ዓመተ ምረት ነው እዛ የነበርሽው? የሄድኩት እዛ ሁለት በአውሮፓ አቆጣጠር በአስራ ስድስት አስራ አንደኛ ወር ሁለት ሺ አስራ ሶስት ብርስበን የመጣሁት ሁለት ሺ አስራ አምስት ላይ። በዛ ድንኳን ውስጥ ምን ያህል ሰው ነበር የሚኖረው? በአንድ ድንኳን ውስጥ በተናጠል ለግለሰብ የሚሰጥ ነው ወይስ በቡድን ነው ወይስ በቤተሰብ ነው የምትኖረው? የነበሩት በቡድን ነው የምንኖረው። የሲንግሎች ቦታ አለ፣ የፋሚሊዎች ቦታ አለ። አንድ ድንኳን ውስጥ አራት ስድስት ሴቶች ነበር የምንኖረው። ተዳራራባ አልጋ ነበረ። ከወይዘሪት ቤተልሔም ጥበቡ ጋር ያካሄድነው ቃለምልልስ በዚሁ አልተገታም። በቀጣዩና የመደምደሚያ ክፍላችን ከናሩ የእገታ ጣቢያ እንደምን ወደ ብሪስበን አውስትራሊያ ለመምጣት እንደቻለችና የአዲስ ሕይወት ጅማሮ ትግሎቿንና የወደፊት ትልሞቿን ታነሳለች። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።